ዩናይትድ ስቴትስ ህወሓት ደሴንና ኮምቦልቻ ከተሞችን መቆጣጠሩ በሰሜን ኢትዮጵያ ያለውን ሰብአዊ ቀውስ የሚያራዝም በመሆኑ አሳስቦኛል ያለች ሲሆን በጦርነቱ ውስጥ እየተሳተፉ ያሉ ሁሉም አካላት ያለምንም ቅድመ ሁኔታ ጦርነቱን አቁመው ለድርድር እንዲቀርቡም ጠይቃለች። በተመሳሳይ አፍሪካውያን መሪዎች የትግራይ ኃይሎች ወደ ዋና ከተማው እየገሰገስ ነው ማለታቸው ከተሰማ በኋላ በአስቸኳይ ተኩስ አቁም እንዲደርግና በጦርነት እየተሳተፉ ያሉ አካላት በሙሉ ለድርድር እንዲቀርቡ ጠይቀዋል። ይህ በእንዲህ እንዳለም ህወሓትን ጨምሮ ዘጠኝ የሚሆኑ የኢትዮጵያ መንግስትን የሚጻረሩ ቡድኖች በዛሬ ዕለት በዚህ በዋሽንግተን ዲሲ መንግስቱን ለመጣል ጥምረት እንመሰርታለን ማለታቸውን ጠቅሶ ሮይተርስ ዘግበዋል። ሮይተርስ የዘገበውን ዘገባ በሌላ በኩል የሰብአዊ መብት ተሟጋቹ ድርጅት አምነስቲ ኢንተርናሽናል በማህበራዊ ሚዲያ ላይ በኢትዮጵያውያን ዘንድ የብሔር ግጭት የሚቀሰቅሱ ጥላቻ ንግግሮች መጨመራቸው

የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን በኢትዮጵያ መንግስትና በህወሀት ኃይሎች መካከል እየተካሄደ ያለው ጦርነት በሰሜን ኢትዮጵያ ያለውን አስከፊ የሰብአዊ ቀውስ የሚያባብስ በመሆኑ በጦርነቱ የሚሳተፉ ሁሉም አካላት ያለምንም ቅድመ ሁኔታ ለድርድር እንዲቀርቡ ጥሪ አደረጉ። በሌላ በኩል ዘጠኝ የሚሆኑ ጸረ መንግስት ቡድኖች አማጽያኑ ወደ መዲናዋ እየገሰገሱ ባሉበት በአሁኑ ሰዓት መንግስትን ለመጣል በዛሬው እለት የተባበሩት የኢትዮጵያ ፌዴራሊስትና ኮንፌዴራሊስት ህብረት በሚል መጠሪያ ከህወሀት ጋር ጥምረት በመፍጠር መፈራረማቸውን ሮይተርስ ዘግቧል። የጥምረቱ አባል የሆኑት መንግስት አሸባሪው ሸኔ በማለት የሚጠራቸውና ራሳቸውን የኦሮሞ ነጻነት ሰራዊት ሲሉ የሚጠሩትና የአገው የዲሞክራሲያዊ ንቅናቄ የጥምረቱን እውን መሆን ለሮይተርስ አረጋግጠዋል። የህወሀት ከፍተኛ አባል የሆኑት አቶ ብርሃነ ገብረ ክርስቶስ በዛሬው እለት በተደረገው የፊርማ ስነ ስርአት ላይ አሁን ያለው የኢትዮጵያ መንግስት የቀረቡለትን የሰላም አማራጮች በሙሉ ሊቀበል አልቻለም ብለዋል። Ourselves. What we are trying to do is, we are trying to bring አቶ ብርሃነ ገብረ ክርስቶስ አክለውም በመላው ሀገሪቱ በተለያዩ ቦታዎች እርስ በርስ ጦርነቶች እየተካሄዱ መሆኑን ገልጸው በዚህ የተነሳም አሁን ያለው የኢትዮጵያ መንግስት መወገድ እንዳለበትም አስረድተዋል። በዚህ ጉዳይ ላይ ማብራሪያ የተጠየቁት የጠቅላይ ሚኒስቴር ቢሮ ቃል አቀባይ ብለኔ ስዩም ለሮይተርስ በሰጡት መልስ ከዚህ ቀደም በትዊተር ገጻቸው ላይ የሰጡትን ምላሽ እንዲጠቀም መግለጻቸው የተነገረ ሲሆን በዚህ በተጠቀሰው የትዊተር ጽሁፍ ላይም ብለኔ ስዩም ከሶስት አመታት በፊት የተከፈተው የፖለቲካ ምህዳር ለተቀና አማጣኞች ልዩነታቸውን በምርጫ ኮሮዶ በሰኔ 2013 ዓ.ም እንዲፈቱ ሰፊ እድል ፈጥሯል ማለታቸው ተጠቅሷል። ይሁንና ብለኔ ስዩም በቀጥታ ጥምረቱን በተመለከተ ምላሽ አልሰጡም። በተመሳሳይ በጥምረቱ ንስተታ ዙሪያ የህወሓት ቃል አቀባይ ጌታቸው ረዳ አስተያየትም ሆነ ምላሽም አልሰጡም። በሌላ በኩል የሰብአዊ መብት ተሟጋቹ ድርጅት አምነስቲ ኢንተርናሽናልም በዛሬው ዕለት ኢትዮጵያ ከትግራዩ ጦርነት ጋር ተያይዞ የሰብአዊ መብትና የሰብአዊ ቀውስ ጥፋት ውስጥ እየገባች መሆኑ እንዳሳሰበው ገልጿል። መንግስት በመላው ሀገሪቱ ያወጀው የአስቸኳይ ጊዜ አዋጅ የፍትህ አካላትን ነጻነት የሚጋፋ ነው ያለ ሲሆን በማህበራዊ ሚዲያ ላይም የመንግስት ባለስልጣናት ተራው ማህበረሰብ መንግስት አሸባሪ ሸኔ በማለት በሚጠራው በኦሮሞ ነጻነት ሰራዊትና በህወሀት ላይ መሳሪያ እንዲያነሱ እየቀሰቀሱ የብሄር ግጭትና ብጥብጥ እያበረታቱ ነው ብሏል። በዚህ ጉዳይ ላይ የኢትዮጵያ መንግስት የፌዴራል ጠቅላይ አቃቢ ህግ ጌዲዮን ጢሞቴዎስ የአስቸኳይ ጊዜ አዋጁ ያስፈለገው መንግስት አሸባሪ ከሚላቸው ታጣቂዎች የሚሰነዘረው ጥቃት ኢትዮጵያን ለማዳን ነው ማለታቸው ይታወሳል።